በየመን እየተካሄደ ካለውና አንድ ዓመት ከሞላው እጅግ የከፋ ውጊያ ጋር በቀጥታና በተዘዋዋሪ በተያያዙ ችግሮች ሳቢያ በብዙ ሺህ የሚቆጠሩ ህጻናት እያለቁ ናቸው ሲል አንድ አዲስ ዘገባ አመለከተ። የተባበሩት መንግስታት የህጻናት መርጃው ተቋም እንዳመለከተው ሰብአዊ ሁኔታው በፍጥነት እያሽቆለቆለ ነው የሚገኘው። ሊሳ ሽላይን ከጂኒቫ ያጠናቀረችውን ዘገባ አሉላ ከበደ ያቀርባል። የመን ቀድሞውንም ለአመታት ከራሷ ጋር ጦርነት የገጠመች አገር ነበረች። ሳኡዲ አረቢያ በዚያ የሚካሄደውን ጦርነት ከተቀላቀለች አንድ አመት ወዲህ ግን የውጊያው መጠንና እያስከተለ ያለው ጉዳት ከዚህ ቀደም ያቺ ሀገር አይታ ከማታውቀው እጅግ የከፋ ደረጃ ደረሰ። የተባበሩት መንግስታት ድርጅት የሕፃናት መርጃ ፕሮግራም ዩኒሴፍ ይፋ እንዳደረገው ዘገባ በየመን መንግስት የሚደገፈው ሳውዲ መሩ ጥምረት በሁቴ አማጺያን ላይ የተነጣጠረ የአየር ድብደባ የጅምላና ያልተመጣጠነ ነው። የዓለሙ ሕፃናት መርጃ ፕሮግራም ዩኒሴፍ የየመን ተጠሪ ጁልየን ሃርኒስ ከዋና ከተማይቱ ሰና በሰጡት አስተያየት እያየለ የመጣው ውጊያ በተለይ በሕፃናቱ ላይ እያደረሰ ያለው ጉዳት የቱን ያህል የከፋ መሆኑን አስረድተዋል። ሚስተር ሃርኒስ ለአሜሪካ ድምጽ በሰጡት አስተያየት ቁጥራቸው አስር ሺህ የሚደርስ እድሜያቸው ከአምስት ዓመት በታች የሆኑ ሕፃናት ጨርሶ በተንኩታኩተው የአገሪቱ ጤና አገልግሎት ሳቢያ ሊታከሙ በሚችሉ በሽታዎች እንዳያልቁ ከፍተኛ ስጋት አላቸው። ቁጥራቸው ከሁለት ሺህ ዘጠኝ መቶ በላይ የሚደርስ እድሜያቸው ከአስራ ስምንት ዓመት በታች የሆኑ ታዳጊ ሕፃናት መሆናቸውንና አስር ሺህ የሚሆኑት ደግሞ እድሜያቸው ከአምስት ዓመት በታች የሆኑ ሕፃናት መሆናቸውን ስናስተውል በዚያ ላይ የህልፈታቸው መንስኤ ሙሉ በሙሉ በሕክምና ሊረዱ የሚችሉ በሽታዎች መሆኑ ስንረዳ ጦርነቱ ባስከተላቸው ተደራራቢ ጉዳቶች ሳቢያ ባይሆን ይህ ሁሉ ዕልቂት ባልተከሰተ። የሕፃናት መርጃ ቡድኑ ተጠሪ አክለው እንዳስረዱት የሕክምና አገልግሎት መዳከም ማለት ሕፃናት በቀላሉ በመከላከያ ክትባት ከሚቋቋሟቸው አሊያም በቀላሉ ከሚታከሙት እንደ ሳምባ ምጭ ተቅማጥና የመሳሰሉት በሽታዎች ለሚከተል ህልፈት ባልተዳረጉ